Voice of America. ዋሽንግተን እና ቤጂንግ በአፍሪካ ከፍተኛው የምጣኔ ሀብት ተዋናይ ለመሆን ከባድ ጥረት ይዘዋል። ቻይና ታዳጊውን የአህጉሪቱን ኢኮኖሚ ለማጠናከር በያዘችው ጥረት በበርካታ ተቋማት ግንባታ ፕሮጄዎችና በውጭ እርዳታ ላይ በብዙ ቢሊዮኖች የሚገመት ዶላር አፍሰሳለች። ዩናይትድ ስቴትስ ግን እነዚህን በመሳሰሉ ጥረቶች ብዙ ርቀት ወደ ኋላ ናት ሲሉ አንዳንድ ወገኖች ይናገራሉ። ፕለግዲን ዊት ግሬታ ቫንስ ሱስትረን በተባለው የቴሌቪዥን ፕሮግራም ላይ በያዝነው ሳምንት የቀረቡት የዩናይትድ ስቴትስ የዓለም አቀፍ ድርጅት ዋና ስራ አስኪያጅ የዓለም አቀፍ ልማት ተራድኦ ድርጅት ዋና ስራ አስኪያጅ ማርክ ግሪን ከቻይና ጋር የመጫወቻውን ሜዳ ማስተካከል የሚቻልበትን መንገድ ዘርዝረዋል። ሶሎሞን ክፍሌ ያቀርበዋል። በዓለማችን ፈጣን የኢኮኖሚ እድገት የሚታዩባት አፍሪካ የመዋለ ንዋይ መዳቢዎችን ትኩረት ከሳበች ሰነባብታለች ቤይጂንግ በተለይ አህጉሪቱ ውስጥ የኬንያውን ማዳራካ የባቡር አገልግሎት ጨምሮ ለአዳዲስ ተቋማት ግንባታ ፕሮጀዎች ብዙ በጣም ብዙ ቢሊዮን ዶላር አፍስሳለች። በቤጂንግ የቪኦኤ ቢሮ ኃላፊ ዊልያም ኢዴ እንዲህ ይላል። ቻይና አፍሪካ ውስጥ በኢኮኖሚ ለማደግ የተፈጠረውን እድል ለመጠቀም እየሞከረች ነው። ቻይና አፍሪካ ውስጥ እንዲያውም የበለጠ ለመስራት የቆረጠች ይመስላል። በረጃጅምና የቀለበት መንገዶች ግንባታ ፕሮጂዎች ለምሳሌ ትሪሊዮን ዶላር የመመደብ እቅድ ነድፋለች። በዚህ እቅዷ መሠረትም የመንገዶች፣ የባቡር መስመሮች፣ የወደቦችና ሌሎች ግዙፍ ፕሮጀዎችን ወደ ሰባ በሚጠጉ ሀገሮች ውስጥ ለመገንባት ተነሳስታለች። ተቾች እንደሚሉት ግን የቻይና ስውር ዓላማ ለአፍሪካውያኑ መክፈል የማይችሉት ብድር በመስጠት የዕዳ ወጥመድ ውስጥ ለማስገባት ነው ሲሉ ያስጠነቅቃሉ። የዩኤስኤአይዲው ማርክ ግሪን They build dependency. So the choice is self-reliance versus almost servitude. What they do are... Uh, እየገነቡ ያሉት አፍሪቃውያኑ በእነርሱ ላይ ብቻ ተማምነው እንዲቆዩ ማድረግ ነው። ስለዚህ ምርጫው ከሁለት አንዱ ይሆናል፣ ወይ በራስ መተማመን አሊያም የሌላው ታዛዥ ሆኖ መቆየት ይበልጥ እንደተረዳ ነውም የሚሰጡት ብድር የአገሪቱን መጻይ ዕድል በመያዣ ለብዙ ዓመታት የሚያቆይ ነው። የዩኤስኤአይዲ አስተዳዳሪ ማርክ ግሪን ለቪኦኤ ተባባሪ ፕሮግራም አዘጋጅ ለግሬታ ቫንሶስተርን እንዳስረዱት ከሆነ ዩናይትድ ስቴትስ የምትከተለው መንገድ ግን ከቻይናው የተለየ ነው። ለውጦች እንዲደረጉ ነው የምንጠይቀው። አፍሪካውያኑ ሰብአዊ መብቶችንና እሴቶችን እንዲያከብሩን ጠይቃቸዋለን። የምንመኝላቸውም በመጨረሻው በእኩልነት ላይ የተመሠረተ የንግድ ሸሪኮች እንዲሆኑ ነው። ቻይና የሚቀርቡባትን እነዚህን የመሳሰሉ ትችቶች አትቀበልም። የምንነጋገረው ስለ ልማት እንጂ ሌላ አይደለም ነው የምትለው። የቪኦኤ የቤይጂንግ ቢሮ ኃላፊ ዊሊያም ኢዴ ያብራራዋል። ቻይናውያኑ የሚከራከሩት ለአፍሪቃውያኑ በምንሰጠው ብድርና በልማቱ መካከል የሚያያዝ ነገር የለም ነው። እኛ ፖለቲካችሁን ቀይሩ ወይም የእኛን እሴቶች ተጋሩ አንላቸውም ይላሉ። እንዳየነው ግን ዞሮ ዞሮ ጉዳዩ መነሳቱ አይቀርም። ቻይናውያኑም የፈለጉትን ማግኘት እንደሚገባቸው ሊጠይቁ ይችላሉ። አንዳንዶች ደግሞ እንዲያውም የቻይና አሰራር በሀገሮቹ ላይ ግዙፍ ዕዳ ከመቆለል ያልፋል። ሳሌም ሰሎሞን ከቪኦኤ አፍሪካ እንዲህ ትላለች። ቻይና በእነዚህ የአፍሪካ አገሮች እያደረገች ያለችው ሙስናን ማስፋፋት ጭምር ነው። የአፍሪካ መንግስታቱ በጓሮ በር እየተዋዋሉ ከቻይና ጉቦ ይቀበላሉ። በዚህ እከክልኝ ልከክልህ አሰራርና ግልጽነት በሌለው መንገድ ብዙ የህዝብ ገንዘብ ወደ ጥቂት ባለሥልጣኖች ኪስ ይገባል። የዩናይትድ ስቴትስ ሕግ አርቃቂዎች ቻይና አፍሪካ ውስጥ ለተያያዘችው ፈጣን ሩጫ ምላሽ ይሆናል ያሉትን ቢልድ አክት የተሰኘ የሕግ ረቂቅ አዘጋጅተዋል። የረቂቅ ሕጉ ግብ ዩናይትድ ስቴትስ አፍሪካ ውስጥ ይበልጥ መዋለ ንዋይ እንድትመድብ የሚያስችላት ነው ባለሙያዎችም እቅዱ አፍሪካን አስመልክቶ በቤጂንግና ዋሽንግተን መካከል በሚካሄደው ጦርነት ዩናይትድ ስቴትስን የበላይ ያደርጋታል ይላሉ።